ትኩረት በአፍሪካ ፕሬዝዳንት ኡሁሩ ኬንያታ አሸናፊ ሆኑ የተባሉበት የባለፈው የነሐሴ ወር የኬንያ ፕሬዝዳንታዊ ምርጫ ውጤት በኬንያ ፍርድ ቤት መሰረዙና ምርጫውም ውድቅ መሆኑ የሚታወስ ነው። ምርጫው በአገር ውስጥና በዓለም አቀፍ ታዛቢዎች ከፍተኛ ጉድለት ያልታየበት ጥሩ ምርጫ ተደርጎ ተወድሶ የነበረ ቢሆንም በሚስተር ራይላ ኦዲንጋ የሚመራው የተቃዋሚ ፓርቲ ግን ምርጫው በሕጉ መሠረት አልተካሄደም፣ ስልታዊ ማጭበርበር ተፈጽሞበታል ሲል ለከፍተኛ ፍርድ ቤት ባቀረበው ክስ መሠረት ነበር ፍርድ ቤቱ ክሱን መርምሮ ምርጫውን ውድቅ ያደረገው። ፍርድ ቤቱ ያስተላለፈውን ውሳኔ ይዘትና የምርጫ ውጤቱን የሰረዘባቸውን ምክንያቶች ባለፈው ረቡዕ ግልጽ አድርጓል። የምርጫ ኮሚሽኑ ውጤቶችን ሳያረጋግጥና ሳያጣራ ይፋ ማድረጉ የምርጫ ቦርዱ የኮምፒውተር ፕሮግራሞች ተጠልፈዋል፣ ውጤቶቹም ተለውጠዋል የሚለውን ክስ ለማጣራት ይቻል ዘንድ ኮምፒውተሮቹን ክፍት በማድረግ ለማሳየትና ለማስመርመር ፈቃደኛ ባለመሆኑ ፍርድ ቤቱ የቀረበውን አቤቱታ ለማመን እንደተገደደ ተገልጿል። የከፍተኛው ፍርድ ቤት ምክትል ዋና ዳኛ ወይዘሮ ፊሎሚና መዋሉ በንባብ እንዳሰሙት የምርጫ ኮሚሽኑ ለፍርድ ቤቱ ታዛዥና ተባባሪ አልነበረም። ምርጫ ቦርዱ ፍርድ ቤቱ ወሳኝ በሆኑ ጉዳዮች ላይ ነሐሴ ስምንት ቀን ላቀረበው ጥያቄና ላስተላለፈው ትእዛዝ ተባባሪ አልነበረም። ይህም አመልካቾች የምርጫ ቦርድ የኮምፒውተር ፕሮግራም ተጠልፏል፣ ውጤቱም እንዲለወጥ ተደርጓል በማለት ያቀረቡትን አቤቱታ እንድናምን አድርጎናል በማለት የኮሚሽኑ ለፍርድ ቤቱ ታዛዥ አለመሆን ተፈጽሟል ለተባለው ስህተት ማሳያ ሆኖ እንደተወሰደ አረጋግጠዋል። በአብዛኛው በሰላማዊ ሁኔታ የተካሄደውና የዓለም አቀፍ ታዛቢዎችም ያወደሱትን ምርጫ የኬንያ ፍርድ ቤት ውድቅ ማድረጉ ብዙዎችን አስደንቋል። የምርጫ ታዛቢ ቡድኖችን አመኔታም ከጥያቄ ውስጥ የሚያስገባ ሆኗል። የዋና ተቃዋሚው ፓርቲ መሪ ሚስተር ኦዲንጋ ግን ውሳኔውን ለኬንያ ብቻ ሳይሆን ለአፍሪካ በሙሉ ታሪካዊ ነው ብለውታል። ለኬንያ ብቻ ሳይሆን ለመላ አፍሪካ ታሪካዊ ውሳኔ ነው። ከእንግዲህ የአፍሪካ ህዝቦች የኬንያ ፍርድ ቤት ውሳኔን የሚያጠኑ ይመስለኛል ሲሉ የፍርድ ቤቱን ብይን በስልጣን ላይ ያለ ፕሬዚዳንት አሸናፊ ነው የተባለበትን የምርጫ ውጤት ውድቅ በማድረግ ለአፍሪካ የመጀመሪያው ነው ብለዋል። በእርግጥም ብዙም ፍርድ ቤቶች በነፃነት ሲሰሩ በማይታይባት አፍሪካ እንዲህ ያለ ውሳኔ ያውም በስልጣን ላይ ባለ መንግስት አንጻር መተላለፉ የኬንያን የፍርድ ቤቶች ጥንካሬ እና ነፃነት የሚያሳይ ሆኖ ታይቷል። እንኳን አሸንፋችኋል ተብለው ተሸንፋችኋል ተብለውም ከሥልጣናቸው ጋር የሙጥኝ የሚሉ ፖለቲከኞች በተትረፈረፉባት አፍሪካ ፕሬዝዳንት ኡሁሩ ወጥተው በግሌ በተሰጠው ፍርድ ባለስማማም ውሳኔውን ግን አከብራለሁ ማለታቸው በራሱ ተስፋ ሰጭ ሆኗል። አንዳንዶች ይህን የኬንያን ፖለቲከኞች ድርጊት የኬንያን ዴሞክራሲ እድገትና የፖለቲከኞችንም የህግ ተገዥነት በአንፃራዊነትም ቢሆን ቢያንስ ከጎረቤቶቻቸው ከፍ የሚል መሆኑን የሚያሳይ ነው ሲሉ ይከራከራሉ። ይሁን እንጂ የኬንያ ዴሞክራሲም ሆነ የፖለቲከኞች እድገትና በስለት ይበልጥ የሚታወቀው ከእንግዲህ በሚወስዷቸው እርምጃዎችና ከገቡበት ውዝግብም ለመውጣት በሚቀይሷቸው ዴሞክራሲያዊ ስልቶች እንደሚሆን ነው የሚታመነው። የኬንያ ፍርድ ቤት ምርጫ ቦርድ በህገ መንግስቱ መሠረት በ ስልሳ ቀናት ዳግም ምርጫ እንዲያካሄድ የወሰነ ሲሆን ምርጫ ቦርድም እንደ አውሮፓ አቆጣጠር ጥቅምት 26 ምርጫ ለማካሄድ ቀን ቆርጦ እየሰራ መሆኑን አስታውቋል። የተቃዋሚው ፓርቲ ግን ስህተቱን የፈጸመው ምርጫ ቦርድ ዳግም በሚመራው ምርጫ አልሳተፍም እያለ ነው። የተቃዋሚው ፓርቲ መሪ ሚስተር ኦዲንጋ የኮምፒውተር ፕሮግራሙ እንዲለወጥ እንፈልጋለን። ይህን ፕሮግራም የዘረጋው ኩባንያ እንዲወገድ እንሻለን። የውሸት የምርጫ ፎርሞችን ያተመው ማተሚያ ቤት በሌላ እንዲቀየር እንፈልጋለን። የምርጫ ውጤቶችን በመለዋወጥ የተሳተፉት የምርጫ አስፈጻሚ ባለስልጣናት እንዲቀየሩና ኃላፊዎችም ለፍርድ እንዲቀርቡ እንጠይቃለን ሲሉ ቅድመ ሁኔታዎችን አስቀምጠዋል። ከፍተኛው ፍርድ ቤት ግን በውሳኔው በተፈጠሩ የአሰራር ስህተቶችና የፍርድ ቤት ትዕዛዝ ባለማክበር ኮሚሽኑን ይውቀስ እንጂ ተጠያቂ አላደረገውም። የምርጫ ኮሚሽኑ ፍርድ ቤቱ የጠቀሳቸውን ስህተቶች አምኖ በመቀበልና በማስተካከል የዳግም ምርጫውን በሕጉ መሰረት ለማካሄድ ጥረት እያደረገ መሆኑን አስታውቋል። የምርጫ ኮሚሽኑ ምክትል ፕሬዚዳንት ሚስ ሮዝሊን አኮምቤ እንደሚሉት ዋናው ችግር የነበረው በኤሌክትሮኒክስ የውጤት ማስተላለፊያ ላይ ነው። እሱን ሕጉ በሚጠይቀው መሰረት ለማስተካከል እየሰሩ ነው። በአጠቃላይ ለውጥ ለማድረግ እየሰሩባቸው ያሉትን ዘርፎች ሲገልጹም ፋስት በመጀመሪያ ቴክኖሎጂውን ግልጽ በማድረግ በቅድሚያ የተዘረጋውን ስርዓት በመመርመር የምርጫውን ሂደትና አፈጻጸም ኬንያውያንና ተወዳዳሪዎች ሊከታተሉ የሚችሉበትን ሁኔታ እናረጋግጣለን። ሁለተኛ እየሰራንበት ያለው ክፍል ባለድርሻ አካላትን የማሳተፉ ጉዳይ ነው። ዋናውን ባለድርሻ አካል የኬንያን ህዝብና ተፎካካሪ እጩዎችን ስለ አሰራሮቻችን ማሳወቅ ማለት ነው። ሶስተኛው ስልጠና ነው ሁሉንም ዝርዝር ጉዳዮች ማሳወቅና የምርጫ አስፈጻሚዎችና ታዛቢዎች በህጉ መሰረት ሊያደርጉ የሚገባቸውን ማሳወቅ ነው ሲሉ፣ ሁሉም በፍርድ ቤቱ የተነሱት ጉድለቶች የሚታረሙበት አሰራር እንደሚዘረጋ ያላቸውን እምነት ገልጸዋል። ይሁን እንጂ የኬንያ ምርጫ ቦርድ ቢያንስ በተቃዋሚው ዘንድ ተአማኒነት እንዳጣ ነው። ተቃዋሚዎቹ በዚህ ተቋም ላይ መሠረታዊ ለውጥ ሳይደረግ በሚካሄድ ምርጫ ከአሁኑ የተለየ ውጤት መጠበቅ ያስቸግራል ባይ ናቸው። ፕሬዚዳንት ኬንያታን ቢሆኑ ፍርዱን አከብራለሁ ይበሉ እንጂ በዳኞች ላይ ግን የሰላ ትችት ከመሰንዘር አልተቆጠቡም። ትችት ተቃውመው የሚያስከትለው የፖለቲካ ትኩሳት ሁከት እንዳያስነሳና አገሪቱንም ወደ ቀውስ እንዳይከታት የሚሰጉም አሉ። በመሆኑም የኬንያ ፖለቲከኞች እንደጀመሩት የፍርድ ቤቱን ትዕዛዝ አክብረው ሰላማዊና ፍትሐዊ ምርጫ በማድረግ የህዝባቸውን ፍላጎት ያከብሩ ይሆን የሚለው ጥያቄ በብዙዎች አእምሮ ዘንድ የሚመላለስ ሆኗል። ወታደራዊ መፈንቅለ መንግስት ወደ ስልጣን መምጣት ያገጠጠ አምባገነናዊ ዘዴ በመሆኑ ዛሬ ዘመን ምርጫ የማያካሄድና ስለ ምርጫ የማያወራ የአፍሪካ መሪ የለም። ሁሉም ለ20 እና 30 ዓመታት በስልጣን ላይ ያሉ መሪዎች በስልጣን ላይ የቆዩት በህዝባቸው ፈቃድና ምርጫ እንደሆነ አድርገው ለመውሰድ ይሞክራሉ። ምርጫ ያለ ዲሞክራሲና አማራጭ ፓርቲዎች የሚኖር ይመስል አምባገነን መሪዎች በስልጣን ለመቆየት ምርጫዎችን ለይስሙላ ማድረግ ብቻ አይበቃቸውም ሕገ መንግስታቸውን በማሻሻል የእድሜም እንኳ ሳይቀር ገደብ እንዳይኖር ለማድረግ ጭምር ሲሞክሩ ይታያሉ። ህዝቦች ግን የመሪዎቻቸው አምባገነንነትና ስልጣን ወዳድነት የስለቻቸው መሆኑን በመግለጽ በብዙ ቦታዎች ለለውጥ እየጮሁ ነው። ሰሞኑን በኡጋንዳ ህገ መንግስቱን በማሻሻል የመሪዎችን የእድሜ ገደብ ለማንሳት የሚደረገው ጥረት ተቃውሞ ያስነሳ ሲሆን፣ በምዕራባዊ አፍሪካዊቷ ትንሽ ሀገር ቶጎ ደግሞ በህገ መንግስት ማሻሻያ ስም ፕሬዚዳንት ፋውሬ ግናስግቤን በስልጣን ለማቆየት ሴራ እየተሸረበ ነው በማለት በመቶ ሺህ የሚቆጠሩ የአገሪቱ ዜጎች ተቃውሟቸውን እየገለጹ ነው። ፕሬዚዳንት ፋውሬ እንደ ኤሮፓ አቆጣጠር በ205 ዓ ም ወደ ስልጣን የመጡት ለዓመታት ያህል በስልጣን ላይ የነበሩትን አባታቸውን ሚስተር ግናስቪቤ ኤደማን ተክተው ነው። ባለፈው ቅዳሜ የአገሪቱ ፓርላማ የፕሬዚዳንቶችን ስልጣን ዘመን በሁለት የምርጫ ዘመን እንዲገደብ የማሻሻያ ውሳኔ ማስተላለፉ ተሰምቷል። ይሁን እንጂ ይህ የማሻሻያ ሀሳብ እንደ ኤሮፓ አጣጠር በ2020 ከሚደረገው ምርጫ በኋላ የወቅቱን ፕሬዚዳንት ሚስተር ፋውሬን እስከ 2030 ድረስ በስልጣን ላይ ለማቆየት የሚደረግ ጥረት ነው በማለት ነው ህዝቡ ፕሬዚዳንቱ አሁኑኑ ስልጣናቸውን ይልቀቁ በማለት ጭምር ቁጣውን እያሰማ ያለው። ስምንት ሚሊዮን ህዝብ ባላት ቶጎ እስከ አንድ ሚሊዮን የሚደርስ ህዝብ የተሳተፈበት የተቃውሞው ሰልፍ መደረጉ የተቃውሞውን ስፋትና ጥልቀት የሚያሳይ ነው እየተባለ ነው። ቶጎ ህዝባዊ ተቃውሞን በኃይል በመደፍለቅም ጭምር ትታወቃለች። እንደ አውሮፓ አቆጣጠር በ2005 ዓ.ም በነበረው ምርጫ በተነሳ ውዝግብ ምክንያት በመቶ የሚቆጠሩ ሰላማዊ ሰዎችን ነበር የፕሬዝዳንት ፋውሬ ወታደሮች እየገደሉት። ይሁንና የአሁኑ ተቃውሞ ከዚህ በፊት ከነበሩ ተቃውሞዎችና ህዝባዊ እንቅስቃሴዎች የተለየ እንደሆነ ነው የሚነገረው ከዚህ ቀደም በደቡባዊ ክፍል ብቻ የነበረው ተቃውሞ በአሁኑ ወቅት የገዢው ቡድን ደጋፊዎች በሚያመዝኑበት የሰሜኑ ክፍልም የተስፋፋ ሲሆን ባለፈው እሁድ የአገሪቱ የሃይማኖት መሪዎችና ጳጳሳት ጭምር ድጋፋቸውን ለተቃዋሚዎች መስጠታቸው ደግሞ ሌላው የተቃውሞው ስፋት ማሳያ ሆኗል። ለጊዜው መንግስት የኢንተርኔት መገናኛዎችን በመዝጋትና የሰልፍ ፈታኞችን በማሰማራት ተቃውሞውን ለማኮላሸት እየሞከረ ነው። ይሁን እንጂ የተነሳው ተቃውሞ ለ50 ዓመታት ያህል በስልጣን ላይ የቆየውን የግናስ ግቤን የቤተሰብ አስተዳደር ክፉኛ እንደሚገዳደረው ነው የብዙዎች እምነት። የተቃዋሚዎች መተባበር፣ የህዝቡ ተሳትፎ መጎልበትና የሃይማኖት መሪዎች ሳይቀር ለተቃውሞው ድጋፍ ማሳየታቸው የህዝቡን የለውጥ ፍላጎት ብቻ ሳይሆን የተቃዋሚ ፖለቲከኞችንም እድገት የሚያሳይና የለውጥ መምጣትን አይቀርነትም የሚያመላክት ነው ተብሏል። አድማጮች በዚሁ የዛሬው ትኩረት በአፍሪካ ፕሮግራም ያበቃል። ገበያ ንጉሴ ነኝ ለዶቼ ቬሌ ራዲዮ ብራስልስ።